የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ ዛሬ ተፈተዋል። በርካታ ደጋፊዎቻቸውና የኦፌኮ አባላት በቤታቸው አካባቢ በአጀብ ተቀብለዋቸዋል። ዶክተር መረራ ጉዲናን ጨምሮ አምስት መቶ ሀያ ስምንት ተጠርጣሪዎች ክሳቸው ተቋርጦ በዛሬ ውለት ተፈተዋል። መለስካቸው አመሃ ዝርዝሩን ይዟል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ከ413 ቀናት እስር በኋላ የተጠረጠሩበት የወንጀል ክስ ተቋርጦ ዛሬ ተፈተዋል። የመፈታታቸው ዜና ቀደም ሲል በመንግሥት መገናኛ ብዙሃን የተናኘ ስለነበረ አያሌ ደጋፊዎቻቸው መኖሪያ ቤታቸው በሚገኝበት በአዲስ አበባ ከተማ አሸዋ ሜዳ በሚባለው አካባቢ በአጀብ ሊቀበሏቸው ተዘጋጅተው እንደነበረ ቪኦኤ በቦታው ተገኝቶ ተመልክቷል። በተለይ በአዲሱ የወለጋ መውጫ መንገድ ይገኙ የነበሩ የኦፌኮ አባላትና የዶክተር መረራ ጉዲና ደጋፊዎች ፎቶግራፋቸው ያለበትን ቲሸርት በመልበስ በጉጉት ሲጠባበቋቸው ታይተዋል። ከእነዚህ መካከል ጥቂቶቹን ቪኦኤ አናግሯቸዋል። ስምሽናለበ አዊኔ ታደኛ ይባላለሁ። እዚህ የመጣሁት ዶክተር መረራ ይፈታሉ ስለተባለ በቃ ደስታውን ለመካፈል ነው የመጣሁት። ቅርብ ጊዜ ነው ከባንኮክ ወደዚህ የመጣሁት። እኔ እና ብዙ ጊዜ ያዳምጣለሁ እና መታሰራቸውን ሰምቼ በጣም ማለት ከፍቶኛል እና የኦሮሞ አባት ናቸው ለኛ ብለው ነው የታሰሩት። አንድ ሰው ለግሉ ብሎ አይታሰርም። ለግሉ ብሎ ቢታሰሩ አሁን ይሄ ሁላ ህዝብ መጥቶ አስሮ ደስታቸውን እንትን አይልምና፣ እሳቸው ለህዝብ ብሎ ስለታሰሩ አሁን እኛ እዚህ መተን የሳቸውን ደስታ ልንካፈል እዚህ ቆመናል። እኔ ለዛ ነው የመጣሁት። መለሴ ጫላ እባላለሁ። የአቶ መረራ ጉድናን መፈታታቸውን የደስታ ተካፋይ ሆኜ ወደዚህ መጥቻለሁ። እኔ እሳቸውን እንደዚህ ብዬ መግለጽ አልችልም። ዶክተር መረራ ማለት የሀገሪቱ ተወካይ ማለት የአንድ የህዝቡ የኢትዮጵያ ህዝብ ዶክተር መረራ በትምህርታቸው ደረጃ እንኳን ፕሮፌሰርነታቸው ተከለከሉ ናቸው። የሀገር ተወካይ ተብሎ የምትጠሩ ከዚህም በፊት በኃይለ ስላሴ በደርግ ጊዜ ስታሰሩ፣ ስትሰቃዩ፣ ሲገረፉ የነበሩ ጀግና ናቸው። ተመልሶ አሁንም በኢህአዴግ ዘመን አሁንም ስሰቃዩ የነበረ ዛሬ ደግሞ ወደ ቤታቸውን ለመብቃት ደስታውን ተካፋይ ሆነን ወደዚህ መጥተናል። አቶ ኩመራ ደረሳ በአካባቢው ካገኘ ናቸው አንዱ ነበሩ። አቶ ኩመራ የዶክተር መረራ ጉዲና የእህት ልጅ እንደሆኑም ይናገራሉ። ከ413 ቀናት በፊት ዶክተር መረራ ጉዲና ከውጭ አገር ከመጡ በኋላ እንዴት ለእስር እንደተዳረጉ አብራርተውልናል። እሳቸውና ወንድማቸው ከዶክተር መረራ ጋር በመኖሪያ ቤታቸው እንዳሉ አብረው እንደተያዙና ለ13 ቀናት ያህል በማዕከላዊ ታስረው እንደነበረ ያስታውሳሉ። በእስር ቤት አጭር ቆይታቸው ያዩትን ጠይቄያቸው ነበረ። አንደርግራውንድ ሰዎች የሚታሰሩበት አለ። አንድ ቀን ብቻ ነው እዛ ያደርኩኝ። እኔ ወንድሜ ግን ሁሉንም ቀን እዛ ነው ያደረው እሱ። እኔ ግን አንድ ቀን ብቻ ስምንት ቁጥር የምትባል ጠባብ ቤት ናት። ጨለማ ናት። ማብራት መስኮት ላይ በውጭ በኩል መስኮት ላይ ነው ተንጠልጥሎ ያለው። እዛ ውስጥ የማይናገሩ የደከሙ፣ ያመማቸው፣ ምንም ዘመድ የት እንዳለ የማያውቁ አሉ። ምክንያት ነው የደከሙ እንዴት ነው ቁስልታል እንደሚናገሩ እንደዛ ነው። ተመቴን ነው ነው የሚሉ እኔ ማታ ማታም ያንቀን አንድ ቀን ያደርኩበት ቀን ተጠርቶ ይወጣሉ። ከሌሊቱ 6 ሰዓት 8 ሰዓት ተጠርቶ ይወጣሉ። ሲመጡ ግን ደግሞ አይናገሩም፣ ሲመለሱ ማለት ነው። እንደዛ ነው። ዛሬ ከዶክተር መረራ ጋራ ሌሎች ክሳቸው ተቋረጠ 114 ተጠርጣሪዎች ከክሊንጦ እስር ቤት ወደ 8 ሰዓት ተኩል አካባቢ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ